موسيقى <applause> የቀድሞ የኢትዮጵያ ብሔራዊ የእግር ኳስ ቡድን ግብ ጠባቂ ለማክብረት የምስጋናና የእገዛ ዝግጅት በሜልበርን ተደረገ። ቅዳሜ ምሽት ፍላሚንግተን ኮሚኒቲ አዳራሽ በርካቶች ለማክብረት በሕይወት ዘመኑ ለሀገሩ ላበረከተው አስተዋጽኦ እውቅና ለመስጠት በረጅም ዘመን የአውስትራሊያ ኑረው በመልካም ነገሮቹ ሁሉ ለማመስገን በአሁን ሰዓት ለገጠመው የጤና ችግር አለን ከጎንነን ለማለት ለማገዝ ተሰባስበው ምሽቱን ደማቅ አደረጉት። ለማክብረት በባህል አልባሳት ደምቆ ከባለቤቱና ከወንድ ልጁ ጋር ወደ አዳራሽ ሲዘልቅ የነበረው የህዝብ አቀባበል እልልታና ጭብጨባ፣ የዝነኛው አርቲስት ተስፋዬ ገብረሃና በእግር ኳስ ዳኞች አለባበስ ደምቆ የቀድሞ የብሔራዊ ቡድን ተጫዋቾችን ስም እየጠራ ወደ አዳራሹ ሲዘልቅ የነበረው ትዕይንት ድንቅ ነበር። वन साले गायना चोले बच्चे सर्वोदानी धामरा घटारपाट तस्वीर कैसे तस्वीर बताना चाहिए बंका उन सपनों को बरतो सोच कहाँ सत्ता गायना चोले मन सोचोगा तमोहन वो लड़ाई ये तो पूरा ये बने दरखलात ना नहीं यूनाउंट डायरेक्टर कौन क्या बोले ये तो पूरा ये आसमान की जो जाजूल मार्केट

ሽሮ ሜዳ ያደገው የቀድሞ በራሪ ኮከብ የእርምጃችን የባህር ትራንዚት የኢትዮጵያ ወጣትና ብሔራዊ ቡድን ግብ ጠባቂ ለማ ክብረት በኢትዮጵያ ግብ ጠባቂዎች ታሪክ ውስጥ የማይረሱ አሻራዎች አሉት። በ13ኛው የኮትዲቫሩ የአፍሪካ ዋንጫ የማጣሪያ ጨዋታ ላይ ከአምስት ኳሶች አራቱን በማዳን ዓለም አቀፍ የግብ ጠባቂዎች ሪከርድ ባለቤት ነው። ለማ መቶ አጭር ቢሆንም ለግብ ጠባቂነት ረጅም ተጫዋች ካልሆነ አይሆንም የሚለውን አስተሳሰብ በድንቅ ችሎታው ያሻረው ኳስን ተመልክቶ መወርወር አጥቂዎች ግብ ሊ ያገቡበት የሚጨነቁበት ለማ ክብረት ጋር በአንድ ቡድን አብሮት የተጫወተው ደምሴ ስዩም መድረክ ላይ ለታዳሚው ከለማ ጋር ያሳለፉትን ገጠመኞች ሲያወራ ታዳሚውን አዝናንቶት ነበር። ከለማ ጋር ስለነበራቸው ረጅም ጊዜ ወዳጅነት ዙሪያ ጠይቀነዋል። ሜልበርን ከገባ ወደ ሰላሳ አምስት ሰላሳ ሰባት ዓመት ይሆነኛል። ከዚህ በፊትም በኢትዮጵያ ቱርናመንት ለ10 ዓመት ቱርናመንቱን በፕሬዚዳንት የመራሁ ነኝ። ሁለተኛ ደግሞ ለሰላሳኛው የኢትዮጵያን ቱርናመንት በአሜሪካን በተደረገው ለማ ክብረትን በማስቀደም ፕሬዚዳንት አድርጌ የነበር የነበርኩ ፕሬዚዳንት እሱ የቡድን ተወካይ ሆኖ በአሜሪካን እንዲገኝ ታዋቂነቱን እንዲያሳውቅ ያደረግኩኝ ነ እና ከለማ ጋር እንግዲህ ከህፃናት ጀምሮ ጀምሮ እስካሁን በ45 አመት እድሜ ውስጥ ያለ ግንኙነትን አብሮ ያደግን ሁለትም የኢትዮጵያ ሻምፒዮና በእርምጃችን ትግል ፍሬን በማሸነፍ ና እንደገና ደግሞ የድሬዶ እንጠት ማህበርን በማሸነፍ የኢትዮጵያ ሻምፒዮንን የተቀዳጀን። በአዲሱ ጄኔሬሽን ፕራውድ ነው የሆንኩት፣ ምክንያቱም በእንደዚህ አይነት ስራዎች ላይ ብዙ ኢንቮልቭ አድርግ ያለው ትልቅ አድካሚ ስለነበረ ተተኪው ትውልድ ይህን በማድረግ በኮሚቴዎቹን በጣም ላመሰግናቸው ወዳለሁ። በሜልበርን የመጀመሪያ ሊባል የሚችል በርካታ ህዝብ የተገኘበት የእውቅናና የገዛ ዝግጅት ነው። ብዙዎች ያሉለትን የለማ ክብረት ምሽት ካዘጋጁት መካከል ብዙ ጊዜ በማህበረሰቡ ውስጥ ሰዎችን ለማገዝ በሚዘጋጁ ዝግጅቶች ከፊት ረድፍ የሚሰለፈው አቶ አበራ እያሌው ለማ የሀገርም የህዝብን ባለውለታ ነው። ከልጅነቴ ጀምሮ በድንቅ ግብ ጠባቂነቱ ሳደንቀው እዚህም ሀገር ከመጣው በኋላ መልካም ወዳጄ ነው። የተሳካ ዝግጅት ውስጥ ከአዘጋጆቹ አጠገም መሆኔ ደስተኛ ነኝ ሲል ገልጾልናል። እኔ መቼም በጣም በጣም በጣም ደስተኛ ነኝ። ሜልበርን ውስጥ እንደዚህ አይነት ደስታ አይቻላቅም ከመጥም በላይ ደስተኝነት የሰማኝ ለለማ ፕሮግራም ስንዘጋጅ መጀመሪያ ኤርሚያስ ና ለብሸት ጠየቁኝ። ከዛ በኋላ ኃላፊነቱ ሙሉ ኃላፊነት ወስጄ አዳራሽ በመፈለግ ሁሉን ነገር በማራይ ዝግጅቱን፣ ትኬቱን በመሸጥ አስተባብሬ ሁሉን ነገር እዚያ አድርሻለሁ። እና ደግሞ በሁሉም ጊዜ የማደንቀው የሜልማን ኢትዮጵያኖች ያልኳቸውን በሙሉ በትኬት መግዛት ስለተባበሩኝ በጣም ውሰው ስለተባበረኝ ምስጋና በጣም በጣም ከፍ ያለ ነው። ለማን ማቀው ገና በልጅነቴ ነው። ስለ መዋወቅ ስለ በስቴዲየም ነው ምናልባት የሃይስኩል ተማሪ ሆኜ ለማ ለመጀመሪያ ጊዜ ለበራሪ ንግድ መርከብ ሲጫወት የመርካቶ ቡድን ስለሆነ ከመርካቶ መጥቼ ነው ቲፎዞ ና፣ የመጀመሪያ ቀን ለበራሪ ሲገባ የተመለከትኩት በጣም በአፍሮ በጣም ትዝ ይለኛል። እና ሁል ጊዜ እሱ አድናቂ ነበርኩ። እዚህም ከመጣ በኋላ ጥሩ ጓደኛ ወንድሜም ነው። ቤተሰብ ስለሆንክ በጣም በጣም እወደዋለሁ። ለደረሰበት ነገር በሙሉ እግዚአብሔር ከሱ ጋር እንዲሆን ሁል ጊዜ እግዚአብሔር እለምነት አለሁ። ከአስር ዓመት በፊት በተመረቀበት ኢንጂነሪንግ ሙያ ስራ ለመስራት አውስትራሊያ የመጣውና የፖሊስ ስልጠና ወስዶ የቪክቶሪያ ፖሊስ ኦፊሰር የህግ ተማሪ የሆነው ኦፊሰር ብሩክ አክ ነው። ለመጀመሪያ ጊዜ ነው የኢትዮጵያ ኮሚኒቲ ዝግጅት ላይ የተገኘሁት የህዝቡን ፍቅር መተጋገዝ ተደንቅበታለው ብሎናል። ከአስር ዓመት በፊት ነው ወደ ሜልበርን የመጣሁት፣ ግን ዛሬ የመጀመሪያ ጊዜ ነው የኢትዮጵያ ኮሚኒቲ ኤንጌጅመንት ላይ የመጣሁት ስለተጋበዝኩ እና እዚህ ስለተገኘው በጣም ደስ ብሎኛል። ፕሮግራምም ደግሞ በጣም ደስ ይላል። ለማ የተደረገው ሲሪስ ላይ ሂዝ ሌጀንድ ነው። ኢትዮጵያ ውስጥ የኛ ጊዜ ባይሆንም በስም ትሰማለ እና በጣም በጣም ደስ ብሎኛል እዚህ ስለመጣሁ ኢትዮጵያ የተመለስኩ ያልነ የተሰማኝ ሲሪስ ምክንያቱም እኔ ከኮሚኒቲ ጋር ብዙ ግንኙነት አልነበረኝም እና በጣም በቃ ሚስ እንዳደረግኩት ነው የተሰማኝ። አሁን ይህን ሳ ሰው ተሰብስቦ ተጋግዞ ፍቅሩን ስታይ በጣም እውነት ደስ የሚል ስራ ነው የሰሩት የኢትዮጵያ ኮሚኒቲ ኦርጋናይዘርስ አይ ወነ ታንክ ታይም ሲዘ ማሲቭ ቲንግ እና በጣም ቤት ሁሉ ሞልቶ ብዙ ሰው ነው ያየው። እንግዲህ እና በጣም በጣም ደስ ብሎኛል። በጣም ኢንጌጅ ማድረግ ነው እንግዲህ ወደፊት መፈልገው ከኮሚኒቲ ጋር ቡድን ሲመራ ግብ እንዳይገባበት ቦታ ሲያጠብ ብል በረኛ የሚባለው ለማ አውስትራሊያ ተሰዶ ከመጣ በኋላም ለዘጠኝ ዓመት ያህል ተጫውተዋል። በምሽቱ ዝግጅት ላይ በክብር እንግድነት የነበሩ አውስትራሊያ ለማ ሲመጣ ተቀብለው ብዙ እገዛ ያደረጉት አለን ክላርክ እና ቺሊያዊ እግር ኳስ ተጫዋች ዩሊዮ የመሰከሩት አጭር ሆኖ ድንቅ ብቃት ስለነበረው ግብ ጠባቂ ለማ የአብሮ መጫወት ምስክርነታቸውን ለታዳሚው ተናግረዋል። በተዘጋጀው ዝግጅት ሁሉንም የሜልበርን ሕዝብ በሕይወት እያለው ለዚህ አይነት ክብር ስለሰጠኝ አመሰግናለሁ ያለን ለማ ሲሆን ባለቤቱ ወይዘሮ የሻረግ ግርማ በኢትዮጵያዊነት የኮራችለው ለማመስገን ቃላት ያጥረኛል ስትል ገልጻለናለች በጣም ደስታ ነው የተሰማኝ በህይወት ዘመን እያለው እንደዚህ ማየቴ በጣም የሚያኮራኝ በኢትዮጵያዊነት በጣም መኮራ ሰው ነኝ ይህንን እኔም ቤተሰባዊ ማብረን በማየታችን በጣም ደስ ብሎናል ወደፊትም እንደሚቀጥለው ተስፋለኝ አንዳንድ ጥሩ መስራት አላማ ያላቸው ሰዎች አንዳንድ ሲገናኙ እንደዚህ አይነት ጥሩ ምሽት ለሁሉም ያዘጋጃሉ በጣም ደስ ይላል እና ቀጠሉበት ነው ምለው በጣም ደስ ይላል። በእውነት በጣም በጣም ደስ የሚል የሚያጎራ ኢትዮጵያዊነታችንን በቃ ያየንበት ቀን ነው፣ እና በጣም ደስ ብሎኛል። እዚህ ፕሮግራም ላይ ብዙ ነገር ደክመዋል። በገንዘብም በጉልበትም ብዙ ነገር ነው የሰሩትና እጅግ አርጌ ነው የማመሰግናቸው። እግዚአብሔር ስጥልኝ በለማ ክብረት የህይወት ዘመን አስተዋጽኦ እውቅናና እገዛ ዝግጅት አስተባባሪ ዶክተር ተስፋዬ ይግዛው የቪክቶሪያ የኢትዮጵያ ማህበረሰብ ማህበር ምክትል ፕሬዚዳንት በምሽቱ ዝግጅት ተደንቅ ያለው ለህብረተሰቡ ምስጋና ትልቅ ነው ብዙ የምናገዛቸው ወገኖች አሉን። ለትላንት ባለውለታዎቻችን ክብር ስንሰጥ እኛም እንከበራለን ብሎናል። ከግምት ነው በላይ በጣም በጣም ብዙ ሰው ነው የነበረው። መቀመጫ ቦታ ሁሉ ጠፍቶ ወንበር አተን የቆሙ ሰዎች ነበሩ። በጣም ጥሩ ነበር። ከአሁን በፊት ቀዳሚ ለነበሩት ለአባቶቻችን፣ ለታላቅ ወንድሞቻችን ክብር ማሳየት ነገ እኛን የሚከተሉንም አርያ መሆን ነው። ስለዚህ ያደረግነው ነገር ወደፊት የሚቀጥል ነው። ብዙ ኮሚኒቲችን ውስጥ ብዙ ችግር አለ። ኢመርጀንሲ ፈንድ ለማቋቋም ሁሉ እቅድ አለን። ለወደፊቱ ችግር ሲመጣ በቀጥታ አክት የምናደርግበት ገንዘብ የለንም አሁን ባለንበት ሁኔታ። ግን ለወደፊቱ ገንዘብ ኖሮን ኮሚኒችን ውስጥ ማንኛውም ነገር ሲደርስ እውቅና መስጠትን ብቻ ሳይሆን ኢሚዲየትሊ ለሰዎች ለወገኖቻችን መድረስ የምንችልበት ሁኔታ ላይ ደረጃ ላይ በቅርቡ እንደርሳለን ብዬ አስባለሁ። ለማ ክብረት በሕይወት እያለ ልናግዘው እውቅና ልንሰጠው ይገባል በሚል ሀሳብ በማቅረብ ከጓደኞቹ ጋር በማስተባበር ስኬታማ ዝግጅት ካዘጋጁት አንዱ የሆነው የቀድሞ የመብራት ኃይልና የኢትዮጵያ ብሔራዊ የእግር ኳስ ቡድን ተጫዋች ለማ ወደ አውስትራሊያ ሲመጣ አብሮት የነበረው ኤርሚያስ ወንድሙ ለሕዝቡ ምስጋና ትልቅ ነው። ለማ የሚፈልገው አለን ከጎንነን መባልን ነው። እሱን የሚል በርን ኢትዮጵያውያን በተግባር አሳይተዋል። እገዛው እንዲቀጥል ጥሪውን አቅርቧል። ወደ ነበረበት በጤና እንግዲህ እግዚአብሔር ይመልስለት። በተረፈ በሚያስፈልገው ነገር ሁሉ አሁን እንደጀመርነው ነው ለመተባበር እና ከሱ ጎን ለመቆም ሁላችንም ቃል ገብተናል፣ በኮሚቴውም በጓደኞቹም በኩል እና ያው በሞራል መጠበቅ ነው። እሱም በንግግሩ ላይ እንዳደረገው እና በኤስ ቢ ኤስም አማሪክ ላይ ኢንተርቪው ስታደርጉት ያው ህዝብ እዚህ እንዳደረሰው እና የህዝብ ልጅ መሆኑን እና አሁንም የህዝቡን ሞራል እና ድጋፍ እንደሆነ የሚፈልገው ስለተናገረ ሁላችንም በጸሎትም በመንፈስም ሁሌ እናስበው ስና ከቻልም በስልክም በአካባቢውም የምኖር ከሆነ ገባ እያልን ጠይቀው፣ እሱን ነው የሚፈልገው። እኛም እንግዲህ የምንችለውን ሁሉ እናደርጋለን። በዝግጅቱም እሱ አናግሬው ነበረ። በቃ ቃላት ነው ያጠረው ለመግለጽ። እንዲሁም ባለቤት ወሺ ሁለቱም በጣም በጣም ህዝቡን አመስግነዋል እና በዚህ አጋጣሚ የእነሱን ምስጋና ለማስተላለፍ እፈልጋለሁኝ። አዘጋጅ ኮሚቴው አብረውኝ የነበሩትን ከኢትዮጵያ ኮሚኒቲ፣ ከተለያዩ የስፖርት ድርጅቶች በሜልቦርን የሚገኙ እና ቮለንተሮች በሙሉ እነሱን በአጠቃላይ ማመስገን እፈልጋለሁ። በብዛት ስለሆኑ የተካፈሉበት ስም ብጠራ ጊዜ ስለማይበጣ ያው ስራችሁን ታውቃላችሁ። ኮርተንባቸዋል፣ ህዝቡም ኮርቶበታል። በተረፈ ግን ህዝቡን እንዴት ብዬ እንደማመሰግን እንጃ፣ ቃላት ያጥረኛል። ለማም ቃላት ነው ያጠረው ሳናግረው እና በቃ ከመቀመጫ ተነስቼ ብድግ ብዬ በጣም በጣም አኩርታችሁናል። በጣም እናመሰግናለን። የነበረው ትብብር ከመጀመሪያ እስከመጨረሻ ምን ልርዳ ምን ላድርግ የሚል ህዝብ ስለነበረ በቃ እንጃ። በጣም ኢሞሽናል የሆነ ናይት የነበረው፣ ንግግሮቹ ሁሉ ሰው ሁሉ እስከ መላቀስ ሁሉ የደረሰበት ምሽት ነበር። እንግዲህ በጣም ከጠበቅነው በላይ የተሳካ ዝግጅት ነበር እና ለሁሉም ለማመስገን እፈልጋለሁኝ። ከአሜሪካ ከኢሮፕ እና ከኢትዮጵያ ሲከታተሉ ነበረ ዝግጅቱን። በዝግጅቱ መካከል ለተዘጋጀው ዶኩሜንተሪ የተባበሩን የድሮ ስፖርተኞችና የስፖርት ቤተሰቦችን በሙሉ በአጠቃላይ ለማመስገን እፈልጋለሁ። አመሰግናለሁ። ለኤስቤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር።